ዛሬ ትልቁ ትኩረታችን በሶስት ሳምንታት ዕድሜ በሚካሄደው የዩናይት ስቴትሱ ፕሬዝዳንታዊ ምርጫ ወሳኝ የሆነ አሰራር ነው፣ ኤሌክቶራል ኮሌጅ። እንግዲህ በዚህ ሀገር ቀጥተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ ዛሬ ኦልሞስት አራት መቶ ዓመት ማለት ነው። የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ ሀገሩን ለመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለ ኮንግረስ አባላት ይምረጡት የሚል ነበር እና ይሄን ሁለቱን ለማስታረቅ በሚል ነው የተፈጠረው። አንድ ወር ያልሞላ ጊዜ በቀረውና ከመቼውም በላይ ወሳኝ መሆኑ በሚነገርለት የዘንድሮ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ቁልፍ ስለሆነ በብዙዎች ዘንድ በወጉ በማይታወቅ ነገር ግን ዘመን የጠገበ የምርጫ ስርዓት አንድ አካል የሆነ አሰራር ዙሪያ የምናደርገው ውይይት ነው። ቀዳሚው በእንግሊዝኛው ኤሌክቶራል ኮሌጅ ይባላል። አሜሪካውያን ቀጣዩን ፕሬዚደንታቸውን ለመምረጥ ከሰጡት ድምፅ አብላጫውን በማግኘት ብቻ አይሳካምና በዚህ አሰራር በሚያገኘውም ድምፅ የምርጫው አሸናፊ ካልሆነ የቀጣዩን ፕሬዚዳንት ማንነት በእርግጥ የሚወስን አሰራር ነው የምናወራው። አሁን በመጠኑም ቢሆን ግራ ሊያጋባ ስለሚችልበት ሁኔታ አንዷን ጫፍ ሳትጨብጡ አልቀራችሁም። እንግዳችን ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ረዳት ፕሮፌሰር ናቸው። ኤሌክቶራል ኮሌጅ ለመሆኑ ምንድን ነው? እንደ ምንስ ሲሆን የምርጫውን ውጤት መወሰኑ? ዶክተር ፋሲል ቸርነት በቅድሚያ ለጊዜው እናመሰግናለን። አመሰግናለሁ። እንደምን አመሻችሁ። አሉ እንደምን አመሹ ዶክተር ፋሲል ጤና ይስጥልኝ። እንደምን አመሻችሽ ዶክተር ፋሲል። በዩናይትድ ስቴትስ ፕሬዚዳንታዊው ምርጫ ለምክር ቤቶችም መቀመጫዎች የሚደረጉ ምርጫዎች የተቃረቡበት የምርጫ ሰሞን ነው። ከምርጫ ጋር የተያያዙ ጉዳዮችን እናነሳለን። ይልቁንም ደግሞ የምርጫ አሰራርና ሂደትን የሚመለከቱ በቅርብም ብርቅም ላሉት አድማጮቻችን ይበጃሉ የምንላቸውን አንዳንድ ርዕሰ ጉዳዮች እያነሳን እናወያያለን። ለዛሬው የራዲዮ መጽሔት የመረጥነው ርዕስ በዩናይት ስቴትስ የምርጫ አሰራር ሂደት በእንግሊዝኛው አጠራር ኤሌክተራል ኮሌጅ በመባል የሚታወቀውን ተመጣጣኝ አማርኛ ስያሜ ያላገኘንለትን አሰራር ይመለከታል። ታሪካዊ ይህ አሰራር የተፈጠረበትን የዚህን ዘዴ አሰራር ምንነት ራሱ በመረዳት ብንጀምር አብዛኛው ዓለም ከሚያውቀው አብላጫ ድምፅ ያገኘ አሸናፊ የሚሆንበት አሰራር ጋር የሚነጻጸርበትን ሁኔታ ለቀረበ መረዳት፣ ምንድን ነው ኤሌክትራል ኮሌጅ? ዶክተር ፋሲሎ እሺ፣ እንግዲህ እንዳልከው የአማርኛ አቻው እዚህ ላይ የለም። ስለዚህ በእንግሊዝኛ ነው የምናነሳው። ኤሌክትራል ኮሌጅ እንግዲህ በዚህ ሀገር ልዩ የተፈጠረ የአስራ ዘይቤ ቀጥተኛ ሳይሆን በተዘዋዋሪ መንገድ ፕሬዚደንቱ የሚመረጥበት ነው። ታሪካዊ አመጣጡን ስናይ እንግዲህ ወደት ይወስደናል የዛሬ ኦልሞስት አራት መቶ አመት ማለት ነው። የህገ መንግስት አርቃቂ ጉባኤ ላይ በተሰበሰቡበት ጊዜ እነዚህ ሀገሩን ለመሰረቱ ሰዎች እንዴት ነው ፕሬዚዳንቱ የሚመረጥበት ስርዓት የሚቀረጸው የሚለውን ለመመለስ ብዙ ሀሳቦች ቀርቦ ነበር። አንደኛው ህዝቡ ቀጥታ ይምረጠው የሚል ነው። ሁለተኛው ደግሞ የለም ኮንግረስ አባላት ይምረጡት የሚል ነበር እና ይሄን ሁለቱን ለማስታረቅ በሚል ነው ይሄ ኤሌክትራል ኮሌጅ የተፈጠረው። አስራ ሰባት ሰማንያ ሰባት ጀምሮ አስራ ስምንት መቶ ላይ አንድ ምርጫ ነበረ፣ የፕሬዚደንሻል ምርጫ እዛ ላይ ምን ችግር ተፈጠረ? ሁለቱም እኩል ድምፅ አገኙና ተወዳዳሪዎቹ፣ አስቸጋሪ ሆነ። ምክንያቱም ህጉ ይህንኑ ነገሮች ዘርዝሮ ያይም ነበረ። ስለዚህ በአስራ ስምንት ዜሮ አራት አስራ ሁለተኛ የህገ መንግስት ማሻሻያ ላይ በበለጠ አብራርቶት፣ አንደኛው ፕሬዚደንት እና ቫይስ ፕሬዚደንቱ በአንድ ቲኬት ላይ እንዲሆኑ፣ ሁለተኛ ነገር ደግሞ ከኤሌክትራል ኮሌጅ ድምፅ ውስጥ አብላጫል ማለት ሁለት መቶ ሰባ ያላገኘ ተመራጭ ካለ ሃውስ ኦፍ ሬፕሬዘንታቲቭስ ተሰብስቦ እያንዳንዱ ስቴት ድምጽ የሚሰጥበት ሁለተኛ ዙር ምርጫ ተደርጎ ሀያ ስድስት ድምጽ ያገኘው አሸናፊ ይሆናል ማለት ነው። ይሄ ነው ታሪክ አመጣጡ። እንግዲህ በአስራ ሰባት ሰማንያ ሰባት ህገ መንግስቱ ሲረቅ አብሮ ህግ ሆኖ ቀረበ የህገ መንግስቱ አካል ሆኖ ከዛ በአስራ ስምንት ዜሮ አራት ደግሞ በአስራ ሁለተኛው ህገ መንግስቱ ማሻሻያ እነዚህ ማሻሻያዎች ተደረጉበት ማለት ነው። ራሱስ ምንድን ነው እንዴት ነው የሚሰራው ብሎ ለሚጠይቅ ሰው ኤሌክቶራል ኮሌጅ ሲባል ምኑ ነው የሚቆጠረው ለሚል ላሰራሩ በአድ ለሆነ ሰው እንደ አንድ ሁለት ማከል ቢችሉ ጥሩ ነው። እሺ እንግዲህ ኤሌክቶራል ኮሌጁ አምስት መቶ ሰላሳ ስምንት ሰው መራጮች ነው ያሉበት። ይህ ቁጥር ከየት መጣ ብትል የአሜሪካን ሴኔት የበላይኛው አካል መቶ አባላት ነው ያሉት፣ የታችኛው ደግሞ አራት መቶ ሰላሳ አምስት ነው ሲደመር አምስት መቶ ሰላሳ አምስት አባላቶች አሉት። አምስት መቶ ሰላሳ አምስት አባላቶቹ ላይ እናንተ ያላችሁበት ዲስትሪክት ኦፍ ኮሎምቢያ ድምፅ ሰጪ አባላት ባይኖሩትም ሶስት ኤሌክተሮች በሕገ መንግስቱ ተሰጥተውታል። ስለዚህ አምስት መቶ ሰላሳ ስምንት ኤሌክተሮች ያሉበት ኮሚቴን ብለው ነው ከዛ ውስጥ ፕሬዚደንቱ ማሸነፍ የሚታወቀው ሁለት መቶ ሰባ ድምፅ ሲያገኝ ማለት ነው። ማጆሪቲ ድምፅ ሲያገኝ አሸናፊ ይሆናል እና ይሄ ቁጥር እንደገና ስታየው በየስቴቶቹ በአምሳ ስቴቶቹ ሲከፋፈል እያንዳንዱ ስቴት ያለው የኤሌክተር ብዛት የሚወሰነው ኮንግረስ ውስጥ ባሉት የሀውስ ኦፍ ሪፕረዘንታቲቭስ ተወካዮች ቁጥር እና ሁለቱ ሴኔተሮች። ለምሳሌ ጆርጂያ አስራ አራት ኮንግሬሽናል ዲስትሪክት አለ እና እያንዳንዱ ስቴት ያው ሁለት ሴኔተር ነው ያለው ቢትልቅም ቢያንስም። ስለዚህ አስራ ስድስት ኤሌክተሮች አሉት ማለት ነው ጆርጂያ። ካሊፎርኒያ ብትሄድ እንዲ ሀምሳ አምስት ነው። ሁለቱ ሴኔተሮች ናቸው፣ ሌሎቹ የምክር ቤት አባሎች ናቸው። እና ቁጥሩ የእያንዳንዱ ስቴት የኤሌክቶራል ኮሌጅ ቦርድ የሚወሰነው በተወካዮቹና በሴኔተሮቹ ቁጥር ብዛት ነው። እንዳሉት ግዛቶቹ በሁለቱ ምክር ቤቶች ውስጥ ባሏቸው ተወካዮቻቸው ብዛት መሠረት ያን ቁጥር ያለው ድምፅ እንደሚሰጡ ወይም ያን ግዛት ያሸነፈ ሰው ለግዛቶቹ ከተመደበው ድምፅ ይሄን ያህሉን አግኝተዋል ይባልና ይበልጡንም ደግሞ ሁሉንም ጠቅሎ የሚወስድበት ሁኔታ አለ። ለምሳሌ አሁን ኒውዮርክ ሀያ ዘጠኝ ኤሌክተሮች አሉት፣ ምርጫ ሰጪዎች አሉት። የሀብቶ በምንድን ነው የተወሰነው? እያንዳንዱ ስቴት ሁለት ሴኔተር ነው ያለው። ሀያ ሰባቱ ደግሞ የኮንግሬሽናል ዲስትሪክት ቁጥር ብዛት ነው፣ የተወካዮች ቁጥር ብዛት ነው። ስለዚህ በዛ ልክ ነው ማለት ነው ያንዳንዱ ስቴት ኤሌክትራል ኮሌጅ ውስጥ ድምፅ ሰጪ የሚኖረው። ስለዚህ የስቴቶች የህዝብ ብዛት የኤሌክተሮቹን፣ ወይም ደግሞ እነዚህ የመራጭ የህዝብ ተወካይ መራጮችን ብንላቸው የእነሱን ቁጥር የሚወስነው እሱ ነው፣ የህዝቡ ብዛት ነው፣ የስቴቱ የህዝብ ብዛት በትክክል በትክክል አሁን ለምሳሌ፣ ትንሹ ስቴት ለምሳሌ እ ዋዮሚንግ የምናይ ፖፕሌሽኑ ወደ ስድስት መቶ ሺ ማይደርስም፣ ግን አነስተኛው የተባለው ስቴት ሶስት ኤሌክቶራል ኮሌጅ ቦታ አለው። በዛ ቁጥር መጠን ዲስትሪክት ኦፍ ኮሎምቢያ የተሰጠው ሶስት ነው። እንግዲህ ከሶስት አንስተ እስከ ካሊፎርኒያ ሀምሳ አምስት ድረስ ማለት ነው። እንደየ ስቴቱ ህዝብ ብዛት ይቀንሳል፣ ይጨምራል ማለት ነው። ዶክተር ፋሲል በትንንሾቹ ግዛቶችና ብዙ ህዝብ ባላቸው ግዛቶች መካከል ያለው የኤሌክቶራል ኮሌጅ መራጮች ቁጥር ድልድሉ ፍትሐዊ አይደለም የሚለው አንዱ ጥያቄና ውዝግብ ነው። በዚህ ላይ ምን ማብራሪያ ይሰጡናል? ጥሩ ጥያቄ ነው። እንግዲህ እንዴት ነው አሁን ትናንሾቹ ግዛቶች የመጨረሻ ሶስት ነው ያላቸው ብለናል። የህዝብ ቁጥራቸውን ብናይ ለምሳሌ አሁን ዋዮሚንግን ንውሰድ፣ ስድስት መቶ ሺህ የማይጠጋ ህዝብ ብዛት ነው ያለው። ሶስት ኤሌክተሮች አላቸው። ምክንያቱም ሁለቱ ያው በሴኔተር የሚወከሉ ናቸው፣ አንዱ የግዛት ነው እና ፖፑሌሽኑን የህዝብ ብዛቱን ሶስት ብታካፊው አንድ ዲስትሪክት የሚወክለው ወደ መቶ ዘጠና ሁለት ሺህ ሰው ነው። ካሊፎርኒያ ደግሞ ብንመጣ ወደ ኦልሞስት አርባ ሚሊዮን የሚጠጋ ህዝብ አለ፣ እና እያንዳንዱ የኮንግሬሽናል ዲስትሪክት በአማካይ ሰባት መቶ ሰላሳ ሺህ ሰው ነው የሚወክለው እንግዲህ ይሄ እነዚህ ለትናንሽ ሴቶች አለ ትልቅነታቸው፣ ትልቅ እንዲሆኑ ያደርጋቸዋል እና ባለፈው ምርጫ በቱ ታውዘንድ ሲክስቲን ሂለሪ ክሊንተን በህዝብ ድምፅ አብላጫውን አግኝተዋል፣ ግን ፕሬዚደንት ትራምፕ ደግሞ እንዲህ የትናንሽ ስቴት የቃረሙት ኤሌክትራል ኮሌጅ ቦት አብላጫ ስለሆነ በዛ ምክንያት ሊያሸንፉ ችለዋል። አንዱ የኤሌክትራል ኮሌጅ ችግር ደግሞ ይሄ ነው። ሰዎች የሚወቅሱት ይህንን ሲስተም አንዱ ይሄ ነው ምክንያቱም ትናንሾች ስቴቶች ውስጥ ያለው የውክልና መጠንና ትላልቆች ውስጥ ያለው ፍትሃዊ አይደለም። አንድ ተወካይ ሰባት መቶ ሺህ ሰው ይወክላል። እዛ ደግሞ አንድ ተወካይ መቶ ዘጠና ሺህ ሰው ይወክላል። እና ይሄ አንድ ሰው አንድ ድምፅ የሚለውን መርህ የሚሽር ነው። ይሄንን ወቀሳ ይቀርብበታል። በታሪክ ስናይ ወደ አምስት ምርጫዎች ላይ ይሄ ነገር ተፈጽሟል። በቅርቡ እንኳን ብታይ በሁለት ሺህ ጎር እና ቡሽ ፕሬዚደንታዊ ምርጫ ላይ ጎር አብላጫውን የህዝብ ብዛት ያገኙት ድምፅ እሳቸው ናቸው፣ ግን ኤሌክትራል ኮሌጅ ቦቱን ያገኙት ጆርጅ ቡሽ ነበሩ። ቱ ታውዘንድ ሲክስቲንም ሂላሪ ክሊንተን ወደ ሶስት ሚሊዮን ድምፅ አብላጫ አግኝተው ነበር። ነገር ግን ኤሌክትራል ኮሌጅ ቦቱ ላይ እነዚህ የትናንሽ ስቴቶቹ ሲጠራቀሙ ብልጫ ለትራምፕ ስለሰጡ ፕሬዚዳንት ትራምፕ አሸንፈዋል። ይሄ ነው እንግዲህ አንዱ ወቀሳ። በዚህ አይነት አሰራር ያለው አንዱ ወቀሳ ይሄ ነው ፖፑላር ቦቱን ያገኘ ሰው እንዴት ላይ መረጥ ይችላለ? እና ይህ ሲስተሙ ወይም ደግሞ ኤሌክትራል ኮሌጅ አሰራር ልክ አይደለም። በዚህ ላይ ደግሞ አሁን በታሪክ በሚታዩት ቅኝቶች ማን ስቴት ሪፐብሊካን ፓርቲ ደግፋል፣ ማን ስቴት ዴሞክራቲክ ፓርቲ ደግፋል የሚለው ኦልሬዲ የታወቀ ነው እና ብዙ ጊዜ ምርጫ ላይ ተወዳዳሪዎች የሚያተኩሩት እነዚህ ባትል ግራውንድ የሚባሉ እስቴቶች ላይ አንዴ አንዱን አንዴ ሌላውን የሚመርጡ ወደ አንዱ ያላደሉ ለይቶላቸው ከአንዱ ጋር ያልሆኑት ሁለቱም ተመሳሳይ አይነት የድጋፍ አብዳጫ ያለበት ፓርቲ የለም እና እነዛ ላይ ነው የሚያተኩረው። ትላልቆቹን ጋር መሄድ ማያስፈልግ የታወቀ ነው። ካሊፎርኒያ ስቴት፣ ኒውዮርክ ስቴት ታሪካዊ ዴታ ሲያዩት በተደጋጋሚ ዴሞክራቲክ ፓርቲ እጩዎች ነው የሚመርጡት። ተመራጮች እዛ አካባቢ ሄደ ጊዜያቸውንም አያጠፉ የሚሄዱት እንደነዚህ ወደ ወዲያም ላላሉ ፓርቲዎች፣ ላልደገፉ ፓርቲዎች ያሉበት ስቴቶች ላይ ነው የሚያተኩሩት እንደ ፔንሲልቬኒያ፣ አሪዞና፣ ውስካንስን የመሳሰሉ ሚቺጋን፣ እኔም ያለሁበት ጆርጂያ። እንግዲህ አንዱ ምክንያት ምንድነው የህዝብ ቁጥር መጨመር ከተለያየ የህብረተሰብ ክፍል ደግሞ እየመጡ በእንግሊዝኛ ዴሞግራፊክ ትራንዚሽን የሚሉት ነገር በአብዛኛው ቦታ እየቀየረ ነው። ስለዚህ አሁን ጆርጂያ ለምሳሌ ባለፉት ቀዳሚ ኤሌክሽኖች ብዙ ጊዜ ሪፐብሊካን ካንዲዴት ነበር የመጡት፣ ግን እንዳያችሁት በሁለት ሺ ሀያ ለመጀመሪያ ጊዜ ጥቁር ሴኔተር አንድ ደግሞ አይሁዳዊ ሴኔተር ለመመረጥ በቅተዋል። ፕሬዚዳንት ባይደንም በትንሽ ድምፅ ያሸነፉት እዚህ አንድ፣ እንግዲህ መገለጫው ይሄ ነው። መልካም ይሄ የለውጥ ነገር ከተነሳ ዶክተር ፋሲል ቀደም ብለን በስፋት ያነሳነው ኤሌክቶራል ኮሌጅ የተባለ አሰራር ወይም የምርጫ ሂደት ዘይቤ በዘመናት ውስጥ ከዚህ ቀደም ከነበረው ይዘት ተለውጦ ከሆነ ተለውጧል የምንል ከሆነ ቀድሞ ከታሰበበት ወይንም ደግሞ ቀድሞ ከተያዘለት ሁኔታ አንጻር የቱን ያህል ተለውጦ ይሆን? ከተለወጠስ ምኑን የተቀየረው? እውነት ለመናገር እንግዲህ ሕጉ በአብዛኛው ብዙ መሰረታዊ ለውጦች አላየም። መሰረታዊ ሀሳቡ እንዳለ ነው። እንዳልኩ በአስራ ሰባት ሰማንያ ሰባት የሕገ መንግስቱ ሲረቅ ያለው መሰረታዊ ሀሳብ ምንድን ነው? በተዘዋዋሪ በቀጥታ ህዝቡ እንዲመርጥ ሳይሆን በተዘዋዋሪ የሚለው እንደ አስታራቂ ሀሳብ ሆኖ ተመሰረተ። ከዛ በኋላ ግን የበለጠ ያልታዩ ነገሮችን ከዚህ በፊት ለምሳሌ ሁለቱም እጩዎች አብላጫ ድምፅ ባያገኙ ባይሸናነፉ ምንድን ነው የሚሆነው የሚለው አሁን በማሻሻያው መሰረት የተወካዮች ምክር ቤት እያንዳንዱ ስቴት አንድ ድምፅ ኖሮት መርጦ ከሁለት አብላጫ ድምፅ ካገኙት መካከል አንዱ ይመጣል ይላል ሁለተኛ ደግሞ ሌላው ምንድን ነው በፊት ፕሬዚደንትነት ለመሆን የሚወዳደሩት ሁለቱ ሰዎች ብዙ ያገኘው ፕሬዚዳንት ይሆናል ብዙ ያላገኘው ምክትል ፕሬዚዳንት ይሆን ነበር ከዚህ በፊት ግን አሁን የምናደርገው በዛ ማሻሻያ መሰረት የተለያየ ቲኬት ነው የሚሆነው። ምክንያቱም የተቃዋሚ ፓርቲ የሆኑ ሰዎችን አንድ ላይ አድርጋችሁ ስሩ ማለት በተግባርም ከዛም እንደታየው ፈጽሞ አመቺ ስላልነበረ ያንን ቀየሩት ማለት ነው። ከዛ ባለፈ ይሄንን ነገር ለመቀየር የአሜሪካን ህገ መንግስት ለመቀየር በጣም አስቸጋሪ ነው። አምስተኛው ማሻሻያ የህገ መንግስቱ አንድ ህገ መንግስታዊ ለውጥ ለማምጣት አንደኛ በሁለቱም ቤቱ በሃውሱም በሴኔቱም ሁለት ሶስተኛ ድምፅ ኖሮ ፕሮፖዝ መደረግ አለበት ከዛ በኋላ ደግሞ ሶስት አራተኛ ድምፅ በስቴት ህግ ስብሰባ ላይ ሶስት አራተኛ ድምፅ ሲኖር በአብላጫው ህገ መንግስታዊ ማሻሻያው ይደረጋል ይላል። እንዴት ከባድ እንደሆነ ማወቅ የሚቻለው እስከ ዛሬ ከተመሰረተ ህገ መንግስት ወደ አስር ሺህ በላይ ማሻሻያዎች ቀርበዋል። ከዛ ውስጥ ሀያ ሰባት አሜንድመንቶች ብቻ ነው ያለን፣ ሀያ ሰባት ማሻሻያ። ስለዚህ አሁን ምንድን ነው የተደረገ ያለው በስቴት ደረጃ ህገ መንግስቱን ሳናሻሽል የምርጫ ህጎች የስቴቶች ኃላፊነት ስለሆኑ ስቴቶች ያመጡት አንድ ናሽናል ኢንተርስቴት ኮምፓክት የሚባል አለ ይህም ምንድነው ብሔራዊ የህዝብ ድምፁ ላሸነፈው እጩ ሁሉም ስቴቶች ተስማምተው ኤሌክትራል ኮሌጅ ቦታቸውን እንዲሰጡ የሚያደርግ ስምምነት ነው። እስካሁን አስራ ሰባት ስቴቶች ፈርመዋል ይህንን እና የእነሱ ድምፅ ሲደመር ወደ ሁለት መቶ አምስት ይመጣል። ትንሽ ስቴቶች ተጨምረው ወደ ሁለት መቶ ሰባ ከደረሰ እንግዲህ ህገ መንግስቱን ሳንቀይር ይህን ኤሌክትራል ኮሌጅ ቀየር ነው ማለት ነው እና ከብዙ ፕሮፖዛሎች ሁሉ ይሄኛው ትንሽ ስር እየያዘ የመጣ ይመስላል። አብላጫ የህዝብ ድምፅ ያገኘው የመራጭ ተወካዮቹን ድምፅ በሙሉ ጠቅልሎ የሚወስድበት አሰራር ነው ማሻሻያው። አዎ ናሽናል ፖፑላር ቦት ኢንተርስቴት ኮምፓክት ይባላል እና እስካሁን ወደ ወደ አስራ ስድስት ስቴቶች ፈርመዋል። የእነሱ ድምፅ ሲደመር ወደ ሁለት መቶ አምስት ኤሌክቶራል ቦት ይመጣል። ሁለት መቶ ሰባ ከደረሰ በጣም ለውጥ ያመጣል ማለት ነው። ዶክተር ፋሲል፣ በተለይ እንደዚህ ፕሬዚደንታዊ ምርጫ በመጣ ቁጥር የኤሌክቶራል ኮሌጅ ጉዳይ በጣም ያነጋግራል፣ ያወዛግባል፣ አስፈላጊነቱ ላይ ጥያቄ ይነሳል። አሜሪካውያን በዚህ ጉዳይ ላይ አመለካከታቸው በአሁኑ ጊዜ እንዴት ነው የሚያዩት ነገሩን? የሚገርምሽ ነገር በአብዛኛው ብዙ ሰው እንግዲህ በማስተር በኮሌጅ ደረጃ እንኳን ብዙ ሰው ይሄን ነገር በዝርዝር አያውቀውም እንዴት እንደሚሰራ። እንደውም አብዛኛው ሰው ሄዶ ሲመርጥ ጠጥታ የራሱ ድምፅ ለፕሬዚዳንት ተወዳዳሪ የሚሰጥ ነው የሚመስለው። አሁን አሁን ግን ሁል ጊዜ ምርጫ ሲኖር ጉዳዩ ሲነሳ አንዳንድ ሰው ጠቃሚ ነው ብሎ ማዳመጥ መጀመር ይኖራል እና በዛ ምክንያት የተወሰኑ ሰዎች ሊያቁ ይችላሉ። ግን የእኔ ድምፅ ለካ ዋጋ የለውም የሚል ኮንክሉዥን ላይ የሚደርሱ ሰዎችም አሉ እና እኔ እጀ ብመርጥ ጥቅሙ ምንድን ነው? ዞሮ ዞሮ እነሱ ናቸው እነሱ ደግሞ በህገ መንግስቱ መሰረት በህዝብ ድምፅ ላይ የተመሰረተ ውሳኔ እንዲያደርጉ ጠይቃቸው። ነገር ግን አንዳንዴ ደግሞ እነዚህ ፌይድለስ ኤሌክተርስ የሚባሏል ታማኝ ያልሆኑ ኤሌክተሮች ወይ አንመርጥም ይላሉ፣ ወይ ደግሞ ለዛኛው ድምፅ እንሰጣለን ይላሉ እና እንዲህ ቢያደርጉ በህግ የሚያስቀጣ ምንም ነገር አልነበረም እስከ ቅርብ ጊዜ ድረስ። ግን አሁን አሁን ይሄ ነገር እንዳይበረታታ ብዙ ስቴቶች ህግ እየዋጡ ነው እና የሱፕሪም ኮርቱም የነዚህ ስቴቶች ህግ ተገቢ ነው፣ ሕገ መንግስት ነው ብሎ አጽድቋል። ያንን እንግዲህ እንዳይበረታታ ለማድረግ ይመስላል። ዶክተር ፋሲል መጨረሻ ብናደርግ የአብዛኛውን ድምፅ የአብላጫውን ድምፅ በማሸነፍ የሚገኘው ውጤትና ወሳኙ በመሆኑ በመጨረሻዊ ኤሌክቶራል ኮሌጅ የሚባለውን ስርዓት የተከተለው ድምፅ ቀደም ብለው በምሳሌዎቹ ሁሉ ያስረዱት ለአሸናፊነት ማብቃቱን ተንተርሶ የዘረዘሯቸው ውዝግቦች እና መጓደሎች ናቸው ተብለው የሚነሱት ወቀሳዎች ባሉበት ወደ አብላጫ ድምፅ በጣም በቀረው ዓለም በስፋት የሚታወቀው የብዙን መራጭ ድምፅ ያገኘ ሰው የሚመረጥበት አሸናፊ ሆኖ የሚበቃበት መንገድ እንደ አቅጣጫ ቢወሰድ ያን አይነት እንቅስቃሴ እንግዲህ በቅሬታዎቹ ጎልቶ ይሰማልና ቢገፋ ምንድን ነው ፈተናው? እንደ ፈተና የሚታየው ነገር እንግዲህ እኔ እንደ አንድ መራጭ የራሴ ከማያው ነገር ምንድን ነው? አሁን የአሜሪካንን የምርጫ የመራጮች ተርናውት ብታየው ከሌላው የምዕራቡ ዓለም አቻዎቻቸው ጋር ሲነጻጸሩ በጣም ዝቅተኛ ነው፣ ወደ ሀምሳ ፐርሰንት። ብዙ ጊዜ ምርጫው በጣም የተቀራረበ ከሆነ ብዙ ሰው ይወጣል፣ አለበለዛ ግን ሀምሳ ፐርሰንት አካባቢ ከሀምሳ እስከ ሀምሳ ዘጠኝ ነው የሚሆነው። ሌሎችን ሀገር ብታየው ሰማኒያ አምስት ዘጠና ፐርሰንት ድረስ ሰው ወጥቶ ምርጫ ሂደት ላይ ይሳተፋል። ስለዚህ እንደሚባለው ከሆነ በዚህ ሀገር በአብዛኛው ፖፑሌሽኑ እየተቀየረ ሲመጣ አብዛኛው ሰው ደግሞ ከዚህ በኢኮኖሚ አኳያ ያለው ቅሬታ እየዛ ሲመጣ ቢመጥ ማንን ነው ይመጣው የሚለው ጥያቄ ነው የሚነሳው። በተለይ አሁን ያለውን ሂደት ስናየው በዚህ በደቡብ ግዛቶች ውስጥ ያለው የተለያየ ሪስትሪክሽን ስታየው እና በሌላው ዓለም ደግሞ በአንጻራዊነት ህዝቡ እንዲመርጥ የሚያደርጉት ማበረታታት ስታየው ይሄ ጥሩ አዝማሚያ አይደለም ወደሚለው ደርሳሉ። በእኔ እንግዲህ በኩል አወዛጋቢነቱ ጎልቶ እየተሰማ ነው። ግራና ቀኝ የሚነሱ ሀሳቦችም እንዲ ይቀጥላሉ። ዶክተር ፋሲል እንግዲህ የምርጫው ጊዜ በቀናት እየተቆጠረ ነው። ምናልባትም ከዚህ ቀደም ባልታየ ደረጃ እየተጠበቀ ነው እና የሚያነጋግሩ የሚያወያዩ ርዕሶች እንደፈቀዱት እስከ ምርጫው ጊዜም ድረስ ሆነ የምርጫው ጊዜና በኋላ ለሚነሱ ጥያቄዎች ትንታኔ መልሰን እንደምናገኘው እናስባለን። በጆርጂያ ስቴት ዩኒቨርሲቲ የፔሪሜሪ ኮሌጅ የፖለቲካል ሳይንስ ፕሮፌሰር ዶክተር ፋሲል ቸርነት ለጊዜው እናመሰግናለን። አመሰግናለሁ።